ቢና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ፣ ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ። ለመስተንግዶው ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም እንደምናመሻችሁ። የዛሬውን ዝግጅታችንን እናስተዋውቃችሁ። ላለፉት አያሌ ዓመታት በኢትዮጵያ መንግሥት ላይ ተቃውሞን በማሰማት ትችት በመሰንዘርና የሰብአዊ መብት ጥሰቶችን ጉዳይ ይዞ አደባባይ በመውጣት የሚታወቀው አርቲስት ታማኝ በየነ ከ22 ዓመታት በኋላ በመጪው ቅዳሜ ኢትዮጵያ ሊገባ መሆኑን አስታወቀ። ኢትዮጵያውያን ሁላችንም የየራሳችንን ድርሻ አድርገን አንድ ለውጡ እንዳይቀለበስ ሁለት ገና ያልተመለሱ ብዙ ጥያቄዎች ስላሉ እነሱ እንዲመለሱ የእያንዳንዳችንን ተሳትፎ ለማጠንከርና ኢትዮጵያዊነት ደግሞ ከሁሉ በላይ መሆኑን የኔን የአንድ ዜጋ ድምፅ ለማሰማት ነው የሚሄደው። ታማኝ በየነን በጋቢና አሳፍረናል። የአርቲስቱ አቀባበል የኢትዮጵያውያንን አንድነት ማብሰሪያ ምልክት እንደሚሆን አዲስ አበባ የሚገኘው የአቀባበሉ ኮሚቴ ማስታውቋል። ይህ ሁሉ ሰው የሚደግምበት አንድ አላማ አለው ኢትዮጵያዊነት አንድነት፣ ፍቅር ከፍ እንዲል እንፈልጋለን። ኢትዮጵያዊነት እንዲያብብ እንፈልጋለን። ከዚህ በፊት የነበረው የመጠላላት፣ የመጠራጠር ስሜት እንዲጠፋና ኢትዮጵያውያን እጅ ለእጅ ተያይዘን የሀገራችንን ዕጣ ፈንታ ወደፊት እንድናሻግር እንፈልጋለን እና የአቀባበል ኮሚቴው ጸሐፊ በዚህ ላይ ተናግረዋል። መግለጫውን የተመለከተ ዘገባ ይዘናል። በሌላ ዘገባ በመቀለ ከተማ በማህበር የተደራጁ ወጣቶች በጎዳና ላይ ድንኳን ተክለው ለተቸገሩ ህጻናት የትምህርት ቁሳቁስ በማሰባሰብ ላይ ይገኛሉ። ላይክ ሁሉም ሰው ያለውን ድጋፍ ከእስክሪብቶ እስከ ደብተር በብርም ድጋፍ እያደረገልን ነው እና የትምህርት መሳሪያ በማውጣት ከትምህርት እንዳይቀሩ ሳኒተሪዎችን በመስጠት አመት በዓል ሲሆን ደግሞ አንዳንድ ነገሮችን በመስጠት እንከታተላቸዋለን። አነስተኛ ገቢ ያላቸውን ተማሪዎች ለመርዳት ከሚንቀሳቀሱት ወጣቶች ሁለቱን ነበር ያዳመጣችሁት። ሙሉ ዘገባውን ይዘናል። በሌላ ዘገባ በውጭም ሆነ በሀገር ውስጥ ያሉ የአማራ ክልል ተወላጆች ምሁራን አሁን የተገኘውን ለውጥ ለማስቀጠል የሚያስችል የምክክር መድረክ አካሄዱ። በእኔ እምነት መማር የህዝብን ህመም አብሮ ታሞ መፈወስ መቻል ነው። የክልላችን ህዝብም ይሁን የአገራችን ዘመናትን ያስቆጠሩ በርከት ያሉ ችግሮች አሉባቸው። ችግሮቹን መንግስት ብቻውን ታግሎ ሊፈታቸው እንደማይችል አሳምረን እንረዳለን። የክልሉ ርዕሰ መስተዳደር አቶ ገዱ አንዳርጋቸው ናቸው። ሙሉ ዘገባውን ይዘናል። ጋቢና ቪኦኤ ሁሉንም ከዝግጅቶቻችን ታገኙታላችሁ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ዜናዎቹን ይዘን ተመልሰን መተናል። አገራቸው ከዩናይትድ ስቴትስ ጋር የጋርዮሽ ንግድን ለማሳደግና ና የአሜሪካውያንን መዋለ ንዋይ መዳቢዎች ለመሳብ እንደምትፈልግ የኬንያው ፕሬዝዳንት ኡሁሩ ኬንያታ አስታውቀዋል። ፕሬዝዳንት ዶናልድ ትራምፕ ትላንት የኬንያውን መሪ በዋይት ሀውስ ቤተ መንግስት ተቀብለው በንግድና የጸጥታ ጥበቃዎች ላይ ያተኮሩ ውይይቶች አካሂደዋል። ሁለቱ መሪዎች ትላንት ተገናኝተው ከመነጋገራቸው አስቀድሞ ፕሬዝዳንት ኡሁሩ ለአሜሪካ ድምጽ በሰጡት ቃለ ምልልስ ሀገራቸው ሙስናን በመዋጋትና ለባዕዳን መዋለ ንዋይ መዳቢዎች የሚያስፈልገውን የጸጥታ ጥበቃ በማጠናከር ላይ መሆኗን አስረድተዋል። የኬንያው ፕሬዚዳንት ኡሁሩ ኬንያታ በኢትዮጵያ በደቡብ ሱዳንና በሶማሊያ መረጋጋት እንዲፈጠር ጥረት መደረጋቸውንም አስረድተዋል። የሰሜን አሜሪካ ነጻ የንግድ ስምምነት ላይ ካናዳ ያላት አቋም ከማንም የማይገጥም ነው ሲሉ ፕሬዝዳንት ዶናልድ ትራምፕ ገለጹ። ዩናይትድ ስቴትስና ሜክሲኮ ካናዳን ያገለለ ስምምነት መፈራረማቸውም ተነግሯል። ስምምነቱ አሁን ትራምፕ ትላንትና ሰኞ እንደገለጹት የዩናይትድ ስቴትስና የሜክሲኮ የንግድ ስምምነት ተብሎ እንደሚጠራም ተገልጿል። ከእንግዲህ ኤንኤኤፍቲኤ በሚል የምህጻረ ቃል የሚታወቀው ስምን እናስቀራለን ያሉት ትራምፕ ምክንያታቸውን ሲገልጹ ደግሞ ይህ ስም ዩናይትድ ስቴትስን በእጅጉ ጎድቷታል ብለዋል። ትራምፕ አክለውም ይህ ቀን ለንግድ ስራ ትልቅ ነገር ነው፣ ይህ ስምምነት ለአገሮቻችንም ትልቅ ቦታ አለው ሲሉም ተናግረዋል። የሜክሲኮ መሪ ኤሮ ፔኒቶ እና የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በዋይት ሀውስ ቢሮ በስልክ በተነጋገሩበት ወቅት የተጋበዙ ጋዜጠኞች እንደነበሩም ታውቋል። ይህ የ24 ዓመት እድሜ ያለው የሶስት ሀገሮች የንግድ ስምምነት በትራምፕ አገላለጽ ከእንግዲህ የሞተ ነገር ነው ብለውታል። የሜክሲኮው መሪ በበኩላቸው ናፍታንክ በአዲስ መልክ ለማዋቀርና ለማሻሻል ተስፋቸውን ሲገልጹም ተሰምተዋል። የደቡብ ሱዳን ሽምቅ ተዋጊዎች መሪ ሪክ ማቻርና ሌሎች የተቃዋሚ ፓርቲ መሪዎች ለአምስት ዓመታት የዘለቀውን የእርስ በርስ ጦርነት ለማብቃት የታቀደውን የሰላም ስምምነት አንፈርምም ማለታቸው ተሰማ። ማቻርና ፕሬዚዳንት ሳልቫኪር ባለፈው ወር ካርቱም ላይ የተኩስ አቁም ውልና የስልጣን ክፍፍል ስምምነት መፈራረማቸው አይዘነጋም። አንድ የልዑካኑ ቡድን አባል በትናንትናው ዕለት ሰኞ ውይይት ላይ እንደተናገረው ጉዳዩ ወደ ኢጋድ መሪዎች ተላልፏል። ካምቦዲያ በእስር ላይ የነበሩ አስራ አራት የፈረሰው የሀገሪቱ ተቃዋሚ ፓርቲ አባላትን ፈታች። ይህ ጠቅላይ ሚኒስትሩ ሀንሲን ለአርባ አመታት የሙጥኝ ብለው የያዙትን ስልጣን ለማስቀጠል የሚያስችል አወዛጋቢ ምርጫ በሚካሄድበት በአሁኑ ወቅት መሆኑ ነው። እንደ አውሮፓውያን አቆጣጠር በ2014 በነበረው ና በዋና ከተማዋ ውስጥ አመጽ በቀሰቀሰው ሰልፍ ተሳትፋችኋል ተብለው የታሰሩት እነዚህ የተቃዋሚ ፓርቲ አባላት ከካምቦዲያው ንጉሥ ይቅርታ ከተደረገላቸው በኋላ ነው ከፍኒም ፔኑ ፕሪ ሳር እስር ቤት በዛሬው እለት የተፈቱት። እስረኞቹ ከሰባት እስከ ሀያ ዓመት ተፈርዶባቸው እንደነበር ና አሁን የተለቀቁትም የይቅርታ መጠየቂያ ደብዳቤ ጽፈው ከፈረሙ በኋላ እንደሆነም ታውቋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና ጽዮን ግርማ አብረን ከአድማስ ንሻገርንላችኋለን።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 ወደ መጀመሪያው ዘገባችን ነው የምናልፈው። ላለፉት አያሌ ዓመታት በኢትዮጵያ መንግስት ላይ ተቃውሞን በማሰማት ትችት በመሰንዘርና የሰብአዊ መብት ጥሰቶችን ጉዳይ ይዞ አደባባይ በመውጣት የሚታወቀው አርቲስት ታማኝ በየነ ከ22 ዓመታት በኋላ በመጪው ቅዳሜ ኢትዮጵያ ሊገባ መሆኑን አስታወቀ። ጽዮን ግርማ ዝርዝር አላት። የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት ከቀየራቸው ጉዳዮች አንደኛውና የዕለት ተዕለት የትኩረት ዜና እየሆነ የመጣው ጉዳይ ኢትዮጵያ አይገቡም የተባሉ ሰዎች አንድ በአንድ ወደ ሀገራቸው እየተጓዙ መሄድ መቻላቸው ነው። ላለፉት 22 ዓመታት መቀመጫውን ዩናይትድ ስቴትስ አድርጎ በውጭ ሀገር በየመድረኮቹ ሁሉ ድምፁን ጮክ አድርጎ በተቃውሞ መድረኮች ላይ የሚያሰማው አርቲስት ታማኝ በየነ በትላንትናው ዕለት በሰጠው ጋዜጣዊ መግለጫ በመጪው ቅዳሜ ነሐሴ 26 2010 ዓ.ም ሀገሬ ኢትዮጵያ እገባለሁ ብሏል። በኢትዮጵያ ውስጥ የበቀል ፖለቲካ ቆሞ የእኩልነት አገር እንድትሆን ነው ስንደክም የነበረው ስለዚህ ይሄ ሀሳብ እርዳታ የሚፈልግበት ጊዜ ነው ኢትዮጵያውያን ሁላችንም የየራሳችንን ድርሻ አድርገን አንድ ለውጡ እንዳይቀለበስ ሁለት ገና ያልተመለሱ ብዙ ጥያቄዎች ስላሉ እነሱ እንዲመለሱ የእያንዳንዳችንን ተሳትፎ ለማጠንከርና ኢትዮጵያዊነት ደግሞ ከሁሉ በላይ መሆኑን የኔን የአንድ ዜጋ ድምፅ ለማሰማት ነው የሚሄደው አርቲስት ታማኝ በየነ ለጊዜው ለአጭር ጊዜ ወደ ኢትዮጵያ እንደሚጓዝ ገልጾ ለኢትዮጵያውያን አዲስ ዓመት ኢትዮጵያ መሆኑ ደግሞ ምን ያህል አስደሳች እንደሆነበት በመግለጫው ላይ ተናግሯል። ከዚህ ቀደም ሲነሱ የነበሩ የለውጥ ጥያቄዎች እንዳልተመለሱ ጠቁሞም ግን ደግሞ ሀገሪቷን በጋራ ለመለወጥ የሚያስችል በር ተከፍቷል ብሏል። በነገራችን ላይ የተመለሰ ጥያቄ ያለ አይመስለኝም። ግን ምንድን ነው ታዲያ ለውጡ ለሚለው ለውጡ ከማንም የምንጠብቀው አይደለም ካሁን በኋላ ይሄን የተጀመረ ለውጥ ይዘን ባለቤት ሆነን አገራችን ወደምንፈልገው አቅጣጫ መግፋት አለብን ከሚል መንፈስ ነው እንጂ ኢትዮጵያ ውስጥ ያለው ሁኔታ ተቀይሯል ማለት አይደለም ብዙ ብዙ ስራ የሚጠይቅ እንዲያውም ካሳለፍነው ዘመን በላይ ከፊታችን ችግር አለ ብያምናል መሬት የብሔር ብሔረሰቦች ነው ነው የሚለው የኢትዮጵያ ህገ መንግስት ምን ማለት ነው ይሄ ጥያቄ በጣም ምሁራን የህግ ሰዎች፣ እያንዳንዱ የአገር ሽማግሌ ሁሉ ሊመክርበት የሚገባ ነው። መሬት የብሔረሰቦች ነው ሲባል በብሔረሰብ ያዋቀርከው ክልል አለ፣ ከዛ ክልል ያን ቋንቋ ወይ የማይናገር የዛ አካባቢ ዜጋ አይደለም ማለት ነው። እንዴት ነው? እንደዚህ ብለን መቀጠል የምንችል? ለምንድን ነው በየጊዜው በየቦታው ግጭት የሚመጣው? መሰረታዊ የሆነ እንዲህ አይነት ችግሮችን የሚፈታ ነገር መጀመር አለብን። ስለዚህ ያንን የተወሰኑ ኃይሎች እንዲያደርጉ ሳይሆን እያንዳንዳችን ገብተን ወደ ጨለማው ዘመን ላለመመለስ አስተዋጽኦ ማድረግ አለብን። ይህ ለውጥ የኔ ነው በተከፈተው መስመር ገብተን ኢትዮጵያን የእኩልነትና የነጻነት ሀገር ማድረግ አለብን በሚል መንፈስ ሁሉም ዜጋ መሳተፍ ያለበት ነው። ዶክተር አብይ አመተው የሚሰጡን ነገር የለም። መንገዱን ለማመቻቸት ሞክረዋል። ዜጎች በዛ ውስጥ ገብተን ይሄንን እንዳይቀለበስና ለሁላችን የሚመች እንዳይጠበል እኩል በሳይዛችን የምንሰፋው ሕገ መንግስት አድርገን ኢትዮጵያን የጋራ ማድረግ አለብን የሚል እንጂ ጥያቄዎች ተመልሰዋል በሚል አይደለም። ታማኝ በእርሱ በኩል ለኢትዮጵያ ይጠቅማል ያለውን ሁሉ እንደሚያከናውንም ገልጾ በተለይ በውጭ ሀገር የተቋቋመውን የዓለም አቀፍ ጥምረት ለኢትዮጵያውያን መብት የተሰኘውን ድርጅት ከዚህ ቀደም ያከናወናቸውንና እያከናወናቸው ያሉትን ተግባራት አጠናክሮ መቀጠል እንደሚፈልግ ጠቁሟል። በደንብ በአግባቡ ብዙ ህዝብ ተረድቶታል ብዬ አላስብም። ግሎባል አላያንስ የሰራውን ስራ እኔ በውስጡ ስላለው ሳይሆን ከኔ ውጭ ያሉ ፕሮፌሽናሎች ትልልቅ ሰዎች በተለያየ ዓለም አቀፍ ተቋማት ውስጥ የሚሰሩ በጣም ከራሳቸው በላይ ለሀገራቸው የሚያስቡ ትልልቅ ሰዎች ያሉበት ነው እና ከ2013 ጀምሮ እስካሁን ድረስ ትልልቅ ስራ ሰርተናል ብዬ አምናለሁ በሙሉ ልብ። ድርጅቱ የሰራቸውን ስራዎችም ሰፋ ባለመልኩ በዝርዝር አብራርቷል። ታማኝ የኖረባትን አሜሪካንንም አልረሳትም፣ አመስግኗታል። አያቶቼ ቅድመ አያቶቼ አፈር ውስጥ ገብተው ለእኔ የሰጡኝ አገር የከሰጠኝን መብት ነፍገው ሲያስወጡኝ እንደ ሰው ተረክቦ እንደ አሜሪካዊ እስከዛሬ ድረስ ደግሞ የምፈልገውን እንዳሰብና እንድናገር የፈቀደልኝ ይህን አገር ህዝብ እና መንግስት በእውነት ይህን አጋጣሚ በአማርኛ አስተርጉመውን ቢሆን ይሰሙታል። በጣም የማከብረው እና የማመሰግነው አገር ነው። ምክንያቱም ይችንም ቀን የስደት ማደሪያ እንድትሆን አይደለም፣ እንደ ዜጋ እኩል ኖሬ ወደ ሀገሬ እንድመለስ ያደረገ አገር ነው አሜሪካና። ለአሜሪካኖችም ትልቅ አክብሮት አለ። በኢትዮጵያ የሚፈጸሙ የሰብአዊ መብት ጥሰቶችን ለሌሎች ከማስተጋባት ውጪ አንዱን ብሄር አወድሶ ሌላውን አንኳሶ እንደማያውቅ የገለጸው ታማኝ፣ ዘመኑ የመረጃ በመሆኑ ወጣቶች በፕሮፓጋንዳ ከመመራት ይልቅ በመረጃ ላይ ተመስርተው ለሀገራቸው አስተዋጽኦ እንዲያበረክቱም መክሯል። በተያያዘ የአርቲስት ታማኝ በየነ አቀባበል የኢትዮጵያውያንን አንድነት ማብሰሪያ ምልክት እንደሚሆን አዲስ አበባ የሚገኘው የአቀባበሉ ኮሚቴ አስታውቋል። መለስካቸው አማሃ ከአዲስ አበባ ዝርዝሩን ይዟል። የአርቲስት አክቲቪስትና የሰብአዊ መብት ተሟጋች መሆኑ የተገለጸው የታማኝ በየነ አቀባበል ኮሚቴ ዛሬ በኢትዮጵያ ሆቴል በሰጠው ጋዜጣዊ መግለጫ አርቲስቱ ቅዳሜ ነሐሴ ሀያ ስድስት ቀን ሁለት ሺ አስር ዓመተ ምህረት ረፋዱ ላይ አዲስ አበባ እንደሚገባ አስታውቀዋል። የኮሚቴው ጸሐፊ አቶ የድነቃቸው ከበደ መርሃ ግብሩ እንዳስታወቁት ከሆነ ታማኝ በየነ ወደ ሀገሩ መመለሱን ምክንያት በማድረግ የሁለት ቀን ልዩ ዝግጅቶች እንዳሉ አመልክተው የአርቲስቱን ሙሉ ማንነት ዘርዘር አድርገው አስታውቀዋል። ለረጅም ዓመታት አንድነትን፣ ፍቅርን፣ መቻቻልና መተሳሰብን ሲሰብክ የኖረ አንድስ አንድ ኢትዮጵያ የሚል አቋም ያለውና ብሔር፣ ሃይማኖት ሳይለይ ለኢትዮጵያ የታገለ በውዝዋዜ፣ በትወና፣ በድምፃዊነት፣ በዳንስ አሰልጣኝነት፣ የተለያዩ የሙዚቃ መሳሪያዎችን በመጫወት በድንቅ መድረክ መሪነትና ኮሜዲያንነት የብዙ ተስጦ ባለቤት የሆነው ተወዳጁ ታማኝ በየነ ነሐሴ 26 ቀን 2010 ዓ.ም ወደ እናት ሀገሩ ይመጣል። ከታማኝ በየነ ጋር በቅርብ አብረው የሰሩ ድምፃውያን ጸጋ ይሸቱ፣ አረጋኝ ወራሽና ሌሎችም በአርቲስት ታማኝ በየነ ወደ ሀገር መመለስ የተሰማቸውን ተናግረዋል። ብርጋዴር ጄኔራል ካሳይ ጨመዳም አርቲስቱ በየበረሃው እየሄደ የቀድሞውን ሰራዊት እንዴት ባለ መንገድ መንፈሱን ይገነባ እንደነበረ አስታውሰዋል። ሌላው የአቀባበል ኮሚቴው አባል በአዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰር ነቢዩ ባዩ በበኩላቸው ይህንን ብለው ነበረ የታማኝ በየነ ወደ ኢትዮጵያ ጣት አንድ ነገርን ሳናሰምር ሳናነሳ ማለፍ አንፈልግም። ይሄውም ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ወደ አሜሪካ ተጉዘው ግንቡን እናፍርስ፣ ድልድዩን እንገንባ የሚል መርሃ ግብር ይዘው ነው የሄዱት። ታስታውሱ እንደሆነ የዛ ግንብ መፍረስ የምናበስረው ከታማኝ ጋር በመተቃቀፍ ነው የሚል ንግግር ተናግረው ነበር ድልድዩም መገንባቱን ጀምሯል ብለው ነበር። የታማኝ ወደ ኢትዮጵያ መምጣት ደግሞ የዛ ድልድይ መጠናከርን ያመለክታል ብለን እናምናለን። የአቀባበል ስነ ስርዓቱም ሆነ ተከትለው የሚከናወኑት መሰናሪዎች ሁሉ አንድ ግለሰብ ከመቀበል በላይ ነው ያሉት ደግሞ የሰማያዊ ፓርቲ ሊቀመንበር እና የኮሚቴው አባል አቶ የሸዋስ አሰፋ ናቸው። እንግዲህ ይህ ሁሉ ሰው የሚደክምበት አንድ ዓላማ አለው፤ ኢትዮጵያዊነት አንድነት፣ ፍቅር ከፍ እንዲል እንፈልጋለን። ኢትዮጵያዊነት እንዲያብብ እንፈልጋለን። ከዚህ በፊት የነበረው የመጠላላት የመጠራጠር ስሜት እንዲጠፋና ኢትዮጵያውያን እጅ ለእጅ ተያይዘን የሀገራችንን እጣ ፈንታ ወደፊት እንድናሻግር እንፈልጋለን እና ግለሰብ ከመቀበል በላይ ነው፣ ድርጅት ከመቀበል በላይ ነው። ይሄ ስራ ለሀገር በማሰብ ነው የሚደረገው። አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ከያዙ በኋላ በውጭ ለሚገኙ ተቃዋሚ የፖለቲካ ፓርቲዎችና ግለሰቦች በይቅርታ በአንድነትና በፍቅር መንፈስ ወደ አገራቸው እንዲመለሱ ጥሪ ካደረጉ ወዲህ አብዛኞቹ እውቅ ተቃዋሚ የፖለቲካ ድርጅቶች አመራር አባላት መመለሳቸው ይታወቃል። በዛሬ ዕለት ደግሞ በመድረክ ተዋናይነቷና በግጥም ጸሐፊነቷ በእጅጉ የተመሰገነችው አርቲስት ዓለም ፀሐይ ወዳጆ ከረዥም ዓመታት ስደት በኋላ ወደ አገሯ መግባቷ ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በቀድሞ በብሔራዊ መረጃና ደህንነት ተቋም የጸረ ሽብር ግብረ ኃይል ማስተባበሪያ መምሪያ ኃላፊ ላይ ፖሊስ የጠየቀውን ተጨማሪ ምርመራ ጊዜ ፍርድ ቤት ፈቀደ። ፍርድ ቤቱ ተለዋጭ ቀጠሮም ሰጥቷል። የቀድሞ መምሪያ ኃላፊ የሰኔ አስራ ስድስቱን የቦምብ ጥቃት አስተባብረዋል ሲል ፖሊስ ጠርጥሯቸዋል መለስካቸው አምሃ ዝርዝሩን ይዟል ፖሊስ ለፌዴራሉ አንደኛ ደረጃ ፍርድ ቤት ተረኛ ችሎት ቀደም ሲል በነበረው ቀጠሮ ሰባት ቀን ተጨማሪ ምርመራ ጊዜ ተፈቅዶለት የነበረ ቢሆንም ሌላ ተጨማሪ የአስራ አራት ቀን ምርመራ ጊዜ እንዲፈቀድለት ጥያቄ አቅርቧል የጥያቄውን ምክንያት ሲያብራራም ሰኔ 16 ቀን 2010 ዓ ምት በአዲስ አበባ መስቀል አደባባይ ጠቅላይ ሚኒስትር ዓብይ አህመድን ለማመስገንና ያለውን ድጋፍ ለማሳየት በወጣው ሕዝብ ላይ የቦምብ ጥቃቱን የፈጸሙት በብሔራዊ መረጃና ደህንነት ተቋም የቀድሞ የጸረ ሽብር ግብረ ኃይል መምሪያ ኃላፊ አቶ ተስፋዬ ኡርጌ ከሳቸው በታችና ከበላያቸው ካሉ የተቋሙ ባልደረቦች ጋር በግብረ አበርነት ማስተባበራቸውን ለፍርድ ቤቱ ተናግረዋል። ፖሊስ አክሎም የቀድሞው መምሪያ ኃላፊ ሌላም የሚጠረጥሩበት ወንጀል አለ ብለዋል። እንደ ፖሊስ ከሆነ በአሁኑ ወቅት በአገሪቱ የተለያዩ ክፍሎች በተቀሰቀሱ ግጭቶች ተጠርጥረው ቤታቸው ሲፈተሽ ቦምብና የጦር መሳሪያዎች ተገኝተዋል። ስለሆነም የጠየቀው ተጨማሪ የ14 ቀን የምርመራ ጊዜ እንዲሰጠው አመልክቷል። የተጠርጣሪው ጠበቃ ይህን ቢቃወሙም ፍርድ ቤቱ የተጠርጣሪው የምርመራ መዝገብ እንደሚያስረዳውና ፖሊስም እንዳስረዳው የወንጀሉ ድርጊት ወደ ሽብር ተግባር ሊወስድ የሚችል ከባድ ድርጊት እንደሆነ በመረዳቱ ተጨማሪውን የ14 ቀን ጊዜ ለፖሊስ ፈቅዷል። ለጳጉሜ 1 2010 ዓ ምትም ተለዋጭ ቀጠሮ ሰጥቷል። ሰኔ 16 ቀን በመስቀል አደባባይ በተሰነዘረው የቦንብ ጥቃት የሁለት ሰዎች ሕይወት አልፎ በመቶ የሚቆጠሩ ሰዎች ለከባድና ቀላል የአካል ጉዳት መዳረጋቸው አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን እናልፋለን። በመቀለ ከተማ በማህበር የተደራጁ ወጣቶች በጎዳና ላይ ድንኳን ተክለው ለተቸገሩ ህጻናት የትምህርት ቁሳቁስ በማሰባሰብ ላይ ይገኛሉ። ለዚህ አመት የትምህርት ዘመን የሚያገለግል በቁጥር አንድ ሺህ የተሟላ የትምህርት መርጃ መሳሪያ ለተቸገሩ ተማሪዎች ለማሰባሰብ ነው እቅድ የያዙት። ሙልጌታ አጽብሀ ከመቀለ ዘገባውን ልኮልናል። ኬብሮን በህብሬው ቋንቋ ህብረት የሚል ትርጉም አለው። በመቀለ ከተማ የተሰባሰቡ ወጣቶችም ያቋቋሙት የተራድኦ ማህበር በዚህ ሰይመውታል። እነዚህ ወጣቶች ከ 2008 ዓ ም ጀምሮ ባለፉት ዓመታት በክረምት ጊዜ በመንገድ ላይ ድንኳን ተክለው አንድ እሽግ ለአንድ ህፃን በሚል መፈክር የትምህርት ቁሳቁስ ሲሰበስቡ ቆይቷል። በዚህ ዓመትም ከነሐሴ አንድ ጀምሮ እያሰባሰቡ ይገኛሉ። ከወጣቶቹ አንዱ ሳሙኤል ገብረ ማርያም የማህበረሰባችን ችግር የእኛ ችግር ብለን ተነስተናልና ላለፉት ሶስት ዓመታት ኦን ስትሪት ላይ ካምፔን ያደርግን ለሰዎችን እንዲረዱን ቀስቀሳ እያደረግን ነው እና የሰዎቹ ሪያክሽን በጣም ጥሩ ነው። ላይክ ሁሉም ሰው ያለውን ድጋፍ ከእስክሪብቶ እስከ ደብተር በብርም ድጋፍ እያደረግልን ነው እና የእኛ ልጆች ናቸው። ሁሉም የእኛ ልጆች ናቸውም እነሱን የሚረዱን ነው እነሱ ነው ሪፕላይ እያርግን ያለው ነውና፣ ሁሉም ነገር በጥሩ የሄደ ነው። የሰውም ሪያክሽን በጣም ጥሩ ነው። ኢሌኒ የኩና አምላክም የማህበሩ አባል ናት። በጎዳና ላይ የተራድኦ ማህበሩን ለሚያግዛቸው ሕጻናት የሚያስፈልግ የትምህርት ቁሳቁስ ስታሰባስብ አግኝቻት አለው። ኬብሮን ተራድኦ ማህበር በእኛ ስር አርባ ሁለት የሚሆኑ ተማሪዎች አሉ። አመቱን ሙሉ የምንከታተላቸው የአቅማችንን ያክል የትምህርት መሳሪያ በማጣት ከትምህርት እንዳይቀሩ ሳኒተሪዎችን በመስጠት አመት በዓል ሲሆን ደግሞ አንዳንድ ነገሮችን በመስጠት እንከታተላቸዋለን። አሁን ይሄ በክረምት የጀመርነው ካምፓይን ዋንፓክ ፎር ዋን ቻይልድ ይባላል። ለሶስተኛ ጊዜ ነው እየሰራ ነው ያለ ነው። ላለፉት ሁለት አመታት አምስት መቶ ለሚሆኑ ተማሪዎች መስከረም ሲገቡ በትምህርት መሳሪያ እጦት ከትምህርት እንዳይቀሩ የትምህርት ማቴሪያሎችን በመስጠት ትምህርት እንዲጀምሩ ያቅማችን ያህል ለመሞክረናል። አሁን ደግሞ ጀምረናል። ከነሐሴ አንድ እስከ ነሐሴ ሰላሳ ተጀምሯል ኦልሬዲ ካምፓይኑ እና ማህበረሰቡን ከተባበረን ለአንድ ሺህ ተማሪዎች ማለት አንድ ሺህ ፓክ ለመሰብሰብ ነው እቅዳችን። አንድ ፓክ የሚባለው አስራ ሁለት ደብተር፣ ሁለት እስክርቢቶ፣ ሁለት እርሳስ፣ ሁለት ላጲስ እና ሁለት መቅረጫ ነው። ይህንን አንድ ሰው ለአንድ ተማሪ ሸፍናለሁ ማለት ከፈለገ መቶ ስሳ ሰውስት ነው። ግን ሰው ያቅሙን ያክል አንድ እስክርቢቶን ብትሆን አንድ እርሳስን ብትሆን ይዞ እንዲመጣ እያደረገን ነው ያው እስካሁን ባለው አሪፍ እየሄደ ነው በመቀለ ከተማ ወደ አስር ሺህ የሚጠጉ ህጻናት የትምህርት ቁሳቁስ ለማግኘት ይቸግራሉ ከእነዚህም የአስር በመቶውን ለመሸፈን ነው እነዚህ ወጣቶች እየሰሩ የሚገኙ በዚህ ክረምትም አንድ ሺህ እሽግ ለማግኘት አቅደዋል የበኩላቸውን ድርሻ ሲያበረክቱ ካገኘኋቸው የመቀለ ነዋሪዎች የወጣቶቹን ተነሳሽነት አድንቀው በቀጣይ ህብረተሰቡ ማህበራዊ ችግሮችን በመፍታት ዙሪያ አጋዥ ሊሆን ይገባል ይላሉ። ወጣቶቹ ስለዚህ ሀሳብ ሲያነሱና ሲጠይቅ ሲነግሩኝ በጣም ደስ አለኝ። ምክንያቱም ወጣቶች ናቸው ከ22 እስከ 27 ዓመት አካባቢ ናቸውና በጣም ደስ የሚል ወላጆች የሌላቸው ማስተማሪያ ያላጡ ልጆች ለማገዝ መነሳሳታቸው ትልቅ ነገር ነው። ደስ ብሎኛል። ልጆቹ በጣም ኢንተረስቲንግ ናቸው እና ይሄ ነገር ሁሉ ሊለምደው የሚገባ ነው ነገር ነው። በዚህ ጊዜ ብዙ ወላጆች ያጡ ልጆች አሉ እና እነዚህ ወጣቶችም ይህንን ነገር ይህንን ሀሳብ ይዘው በመንቀሳቀሳቸው እኔ አንድ ደርዘን ሁለት ደርዘን ብሰጥ በጣም ትንሽ ነው ለእኔ። ሁሉም እንደዚህ የሚሰጥ ግን ለልጆቹ በጣም ትልቅ አጋዥ ይሆናል። ከባድ ነው የሰው ፊት እና ይሄ ግን ህዝቡ ሊገነዘበው የሚገባ ነገር ነው። ምክንያቱም በጎ ነገር ነው ለድሃዎች ማገዝ የሚል እነዚህ ልጆች ራሳቸውን አውጥቶ ለእነዚህ ለማገዝ ቆርጠው ተነስተዋል እና እየዞሩ መንገድ ላይ እያቆሙ አቅም ያለው ሰው እያዩ ምናምን ይጠይቃሉ። እና ሁላችንም ይሄ ነገር ደስ ብሎን እኛ ማናደርገው፣ ለምሳሌ እኔ እየዞርኩኝ እንትን ማለት አልችልም። እነዚህ ግን በጣም ተነሳስተው ይሄ ነገር ገብቷቸው እያደረጉት ነው። የተቸገሩ ሕጻናት ያው እንግዲህ አባትናት የሌላቸው የሚረዳቸው ሰዎች የሌላቸው የትምህርት በአንዳንድ ማቴሪያል የትምህርት የሚያቋርጡ ስላሉ ለዛ ትብብር በማድረግ ያው የሚሰሩት ስራ በጣም ደስ የሚል ስለሆነ እኔም ያው የአቅሜ አንድ ፓኬ ደብተርና ያው የአቅሜ እርዳታ አድርጊያለው። ማለት ነው የኬብሮን ተራዶ ማህበር መንገድ ላይ ድንኳን ተክለው ብቻ አይደለም የትምህርት ቁሳቁስ አሰባስበው ለህፃናት የሚያግዙት። የራሳቸው ገቢ ስለሌላቸው ጫማ መጥረግ ስራም እየፈጸሙ ብር አሰባስበው ህጻናትን ይረዳሉ። አብዛኞቻችን ተማሪዎች ነን እና ቋሚ የሆነ ገቢ የለንም ከራሳችን ሀያን ብርም ብትሆን ሰላሳ ብርም በወርሃዊ መዋጮ ነው የምናሰባስበው እሱ ስለማይበቃን ግን አንዳንዴ ከተማ ወጥተን ሊስትሮ በመጥበቅ ሰው ዝም ብለህ ሄደህ ስጠኝ ከምትለው የሆነ ስራ ሰርተህ እሱ ለሊስትሮ የሚከፍላትን እሱ ለእኛ ቢሰጠንና እኛ ደግሞ ለልጆቹ አሰባስበን የሆነ ነገር ብናደርግላቸው ብለን ብዙ ጊዜ ተንቀሳቅሰናል። ያው አብዛኛው ማህበረሰቡ ክፍል ይገነዘባል፣ ይረዳሃልም። ያው ግን አንዳንድ አጋጣሚዎች አይጠፉም። ያው የማይረዳል ብዙ ሰው አለ የምታደርገው ነገር በጥሩ ብጎኑ ማያየው ብዙ ሰው አለ። ብዙ ገጠመኞች ያጋጥሙናል፣ ግን ያው እነሱን በትግስት በማለፍ የአብዛኛው ህብረተሰብ ደግሞ ጥሩ የሆነ አቀባበል ስላለው እነሱን ወደ ጎን በመተው ያው እስካሁን ቀጥለናል ማለት ነው። ለአሜሪካ ድምጽ ራዲዮ ሙልጌታ ጽበሀ መቀለም። ወደ ተከታዩ ዘገባችን እናልፋለን። በውጭና በሀገር ውስጥ የሚገኙ የአማራ ክልል ተወላጅ ምሁራን አሁን የተገኘውን ለውጥ ለማስቀጠል የሚያስችል ያሉትን የምክክር ጉባኤ አካሄዱ። ዶክተር ገበያው ጡርነህ የአማራ ምሁራን መማክርት ፕሬዚዳንት ሆነውም ተመርጠዋል። የአማራ ክልል መንግስት የምሁራን የምክክር ጉባኤ አንድ መቶ አምስት አባላትንና አስራ አምስት የቦርድ ሰብሳቢዎችን በማጽደቅ ምክክሩን አጠናቋል ትለናለች አስቴር ምስጋናው ከባህር ዳር ከውጭም ሆነ ከሀገር ውስጥ ያሉ የአማራ ክልል ተወላጆች ምሁራን ዛሬ በባህር ዳር ከተማ ተገኝተዋል። ምክንያታቸው ደግሞ የአማራ ተወላጆች ምሁራን መማክርት ጉባኤን ለመመስረት ነው። በዚህ የውይይት መድረክ ላይ የተገኙት የክልሉ ርዕሰ መስተዳደር አቶ ገዱ አንዳርጋቸው ከመንግስት ጋር አብሮ መስራት ማለት ፖለቲከኛ መሆን አይደለም፣ አንጻራዊ ቢሆንም ከፖለቲካ ፈጽሞ ነጻ የሆነ ሰው የለም ብለዋል። በእኔ እምነት መማር የህዝብን ህመም አብሮ ታሞ መፈወስ መቻል ነው። የክልላችን ህዝብም ይሁን አገራችን ዘመናትን ያስቆጠሩ በርከት ያሉ ችግሮች አሉባቸው። ችግሮቹን መንግስት ብቻውን ታግሎ ሊፈታቸው እንደማይችል አሳመረን እንረዳለን። ዛሬ የሁላችሁንም በር ለማንኳኳት ስንወስን ሀገር በእውቀት እንጂ በልበ ብርሃንነት ብቻ እንደማይመራ ተገንዝበን ሀገር በመገንባት ሂደት ውስጥ ህዝብ መንግስትና የግል ባለሀብቶች ትልቅ ድርሻ ያላቸው ይሁን እንጂ ሁሌም በእውቀትና በጥበብ ካልተሳሰሩና ካልተደጋገፉ ወንዝ ማሻገር አይችሉም። ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በበኩላቸው ጨው ለራስ ስትል ጣፍጥ፣ ያለዚያ አሞሌ ነው ብለው ይጥሉሃል የሚለውን የሀገራችንን ብሂል በማጣቀስ ነበር ሀገርንና ህዝብን ማስቀደም እንደሚያስፈልግ የተናገሩት። የችግር ፈቺነት፣ የአብሮነት፣ የመፍትሄ አካልነት መርህ በመከተል ወደፊት መራመድ ጊዜውና መድረኩ የሚጠይቀው ነው። ከዚያ አኳያ ለራስ ስትል ጣፍት ካልሆነ አሞሌ ነው ብሎ የወረጉሮ አላይነትም ታሪክ ይመጣልና የአሳሰብ አስተላለፍ አመለካከት ከፖለቲካ አኳያ ያልፋል። ሀገርና ሕዝብ ግን በቅብብሎች ትውልድ ይቀጥላል። ቁም ነገር ያለውን አሻራ አስቀምጦ ማለፍ ከያንዳንዱ ተዋናይ ይጠበቃል። ይህን የምሁራን የመማክርት ጉባኤ ለመመስረት ከአራት ወር በፊት እንቅስቃሴ የተጀመረ ሲሆን ከውጭ ሀገራት ተሞክሮ የተወሰደ እና በውጭ ሀገር የሚኖሩም የክልሉ ተወላጆች እንደተሳተፉበት የሚናገሩት የምሁራኑ ተሳትፎ አስተባባሪ ግብረ ኃይል ሰብሳቢ ዶክተር ገበያው ጥሩ ነህ። አምስት መርሆችን አስቀምጠን ነበር። እነዚህም አንደኛ የምሁራን ተሳትፎ ተቋማዊ ሁሉና የሚያስፈልገውም መሆን እንዳለበት፣ ሁለተኛ ይህ ተቋም በአወቃቀርም ሆነ በአሰራር ነፃና ገለልተኛ ሆኖ በየጊዜው በምርጫ ከሚቀያየረው ገዢ ፓርቲም ሆነ የመንግስት አካል ጋር በቋሚነት ለክልሉ ልማትና እድገት ሳይንሳዊ ስነ ዘዴን ተከትሎ የሚሰራ መሆን እንዳለበት። ይህ ተቋም አማራ ብሔርተኝነትንና ኢትዮጵያዊ ዜግነትን አጣጥሞ ለሁለንተናዊ ክልላዊ ብሎም አገራዊ እድገት የሚሰራ መሆን እንዳለበት። አራተኛ ይህ ተቋም በቀጥታ አስፈጻሚው አካል ጋር በተለያየ መንገድ የሚሰራና በቅድ ዝግጅትና አፈጻጽም ግምገማ ላይ የሚሳተፍ ሶስት ቀናት በሚቆየው በዚህ የውይይት መድረክ በኢትዮጵያ ፖለቲካና በአማራ ክልል ሕዝብ ላይ ያተኮሩና በሌሎች ርዕሰ ጉዳዮች ላይ ውይይት ይደረጋል ተብሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። የሕይወትን ቋጠሮ ልፈታ ስመጣ አስተናግዳኝ ነበር አለም ተገላብጣ ብርቱ መስዬ እንግዲህ አስቴር ለትላንትና ዘገባው ዛሬ ስላስተላለፍ ነው ነው ዛሬ የሚለውን እያዘባችሁ እንድታዳምጡት እንጠይቃለን። አድማጮቻችን፣ እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። ስናስተናግዳችሁ ያመሸነውን የመስታወት አራጋውና ጽሆን ግርማ ነበርን። ጉዟችሁ የሰመሪውን ብለን እንሰናበታለን። የህይወትን ቋጠሮ ልፈታ ስመጣ አስተናግዳኝ ነበር። ዓለም ተገላጥጦ ብርቱ መስዬ ልቤን ዘርግፌ ካንተ ልብጥዬ እጄን ሰጠሁ እኮን ራዲዮ ሰገሌ አሜሪካቲ